የመናኝ ጉዞ ምዕራፍ አራት በማረፊያው ቤት ማደሩ የችግርን ተራራ ወጥቶ አርፎ እቃ ጦርን ሲለብስ። ከዚህ በኋላ በህልሜ እንዳየሁት ክርስቲያን ወደ አንድ ዱሃ ደረሰ። ከዚያም ከመንገዱ ፈቀቅ ብለው ከባድ እንቅልፍ ይዟቸው የተኙ ሶስት ሰዎች አየ። በእግራቸውም ላይ ሰንሰለት ነበር። የአንደኛው ስም ጅል፣ የሁለተኛውም ሰነፍ፣ የሦስተኛውም ጥጋበኛ ነበር። ተኝተውም ስላያቸው ክርስቲያን ሊቀሰቀሳቸው ወደ እነርሱ ቀረበ። እንዲህም ስል ጩኸ፣ እናንተ በመርከብ ምሰሶ ጫፍ ላይ እንደምትገኙ ሰዎች ናችሁ። ምሳሌ 23 34 እምቀ ምቃት የሚያወርድ የሞት ባህር ከናንተ በታች ነው። ስለዚህ ንቁ፣ ከዚህም ፈጥናችሁ ሸሹ። ፈቃደኞችም ሁኑና እኔ ይቺ የያዛችሁ ሰንሰለት እንዲወልቅላችሁ እረዳችኋለሁ። እንዲህም ብሎ ነገራቸው። ያ እንደሚጮህ አንበሳ የሚዞረው የመጣባችሁ እንደሆነ የአፉ ጉርሻ ያደርጋችኋል። አንደኛ ጴጥሮስ አምስት ስምንት። በዚያን ጊዜ ክርስቲያንን አዩትና እያንዳንዳቸው እንዲህ ብለው መለሱለት። ጅል ለእኔ ምንም አደጋ አይታይኝም። ሰነፍ እንደገና ገና እንድተኛ እንተኛ። ጥጋበኛ እያንዳንዱ ሰው ለራሱ ራሱን መቻል አለበት። እንዲህም ብለው እንደገና ተኙ። ክርስቲያንም መንገዱን ቀጠለ። እነዚህ ሰዎች በአደጋ ውስጥ ነበሩ። ክርስቲያንም ልቀሰቀሳቸውና ልመክራቸው ሊመክራቸው የያዛቸውንም ሰንሰለት እንዲጥሉት ልረዳቸው ፈቃደኛ ነበር። እነሱ ግን ይህንን ቸረነት ስላቃለሉት ክርስቲያን ተጨነቀ። በዚህ ጭንቀት ውስጥ ሳለ ከግራው በኩል ሁለት ሰዎች ግንቡን ዘለው ሲመጡ አየ። እነርሱም ተራምደው ወደ እርሱ መጡ። የአንዱ ስም ሜዳዊ ስርዓት፣ የሁለተኛው አስመሳይ ነበር። ሰዎቹ ወደ እርሱ በደረሱ ጊዜ ክርስቲያን የሚቀጥለውን ንግግር ከእነርሱ ጋር ጀመረ። ክርስቲያን ጌቶች ሆይ ከየት መጣችሁ? ወደ ትስትሄዳላችሁ? ሜዳዊ ስርዓትና አስመሳይ ትውልዳችን በከንቱ ውዳሴ ከተማ ውስጥ ነው። አሁንም ክብር ለማግኘት ወደ ጽዮን ተራራ እንሄዳለን። ክርስቲያን ለምን በዚህ መንገድ መጀመሪያ ላይ ባለው በር አልገባችሁ? በበሩ በኩል ሳይሆን በሌላ መንገድ የሚገባ እርሱ ሌባና ቀማኛ ነው ተብሎ የተጻፈውን አላነበባችሁም? ምን ዮሐንስ አስር አንድ። እነሱም አሉ የሀገራችን ሰዎች ሁሉ ወደ በሩ መሄድ ማስረዘም ነው ብለው ይቆጥሩታል። ስለዚህ አቋራጩን መንገድ መርጠው በግርግዳ ላይ ዘለው መግባትን የለመዱ ናቸው። ክርስቲያን ይህ ነገር የተገለጸውን ፈቃዱን ማፍረስ በዚያ በምንፈልገው ከተማ ጌታ ላይ መበደል አይሆንም። እኔ እነሱም አሉት፣ ስለዚህ ራስህን አታስጨንቅ። እኛ የምናደርገው የተለመደ ነገር ነው። ካስፈለገም ከሺህ አመት በላይ የኖረ ምስክር ለማምጣት እንችላለን። ክርስቲያንም አላቸው፣ ነገር ግን ይህ ስራችሁ በሕግና በፍርድ ፊት ሊቆም ይችላልን? እነሱም መለሱ፣ ልማዱ ከሺህ አመት በፊት የቆመ ነውና የማያዳላ ዳኛ ልማዱን እንደ ህግ ቆጥሮ እንደሚፈርድለት የተረጋገጠ ነው። ደግሞም ወደ መንገዱ እንግባ እንጂ በየትስ ብንገባ እኛን ምን ቸግ ምን ቸገረ ከገባን ወዲያ ገባን ማለት ነው። እኛ እንደምናየው አንተ በበሩ ገብተህ በመንገዱ ላይ ያለ ሰው ነህ። እኛም በግንቡ ላይ ዘለን ገብተን ይኸው በመንገዱ ውስጥ ነህ። አሁን አንተ ከኛ በምን ትሻላል? ክርስቲያን እኔ የጌታዬን ትእዛዝ ተከትዬ እራመዳለሁ። እናንተ ግን የመሰላችሁን ተግባር ተከትላችሁ ትራመዳላችሁ። በዚህ መንገድ ጌታ አሁኑን እንደ ሌባ ትቆጠራላችሁ። መንገዳችሁን ስትጨርሱ እውነተኞች ሰዎች ሆናችሁ ትገኛላችሁ ብዬ አላምንም። እርሱ ሳይመራችሁ ራሳችሁ ገባችሁ። አሁንም በፈቃዳችሁ ራሳችሁ እንደ መጣችሁ እንዲሁ ያለ ምሕረት ትወጣላችሁ። ለዚህ ነገር ብዙ መልስ አልመለሱለትም ብቻ ራስህን ጠብቅ ብለው መከሩት። ከዚህ በኋላ ሰዎቹ ብዙ ንግግር ሳያደርጉ ሄዱ። እነዚህ ሁለቱ ክርስቲያን አሉት፣ ሕግና ወግን ያንተን ያህል በፍጹም እንጠብቃቸዋለን። ስለዚህ በጀርባ ላይ ካለው ኮት ባስተቀር አንተ ከኛ በምን ትለያለህ? ይህም ኮት እኛ እንደሚመስልን የራቁትነትህ አፍረት ለመሸሸግ ጎረቤቶች የሰጡ ኮት ነው። ክርስቲያን በበሩ በኩል አልገባችሁምና በሕግና በወግ የምትድኑ አይደላችሁ። ገላትያ 216 ይህም በጀርባዬ ላይ ያለው ኮት እናንተ እንዳላችሁት ራቁትነቴን እንዲሸፍንበት የዚያ የሚሄድበት ከተማ ጌታ አይሰጠኝ ነው። ይህንንም ኮት እንደ አንድ የደግነቱ ምልክት አድርጌ ቆጥረዋለሁ። እንደምንም ቢባል በፊት ከጨርቃ ጨርቅ ባስተቀር ምንም እንዳልነበረኝ እንዲሁም እያለሁ በመንገዴ ላይ ራሴን አጽናናለሁ። ወደ ከተማይቱም ስደርስ የከተማይቱ ጌታ ለይቶ እንደሚያውቀኝ ያውቃል። እንዴት ብትሉ ጨርቄን አውልቆ በጣለልኝ ጊዜ በከንቱ የሰጠኝ ኮት በጀርባዬ ላይ አለ። ደግሞም እናንተ ልብ ሳታደርጉ ቀርታችሁ ይሆናል እንጂ በግንባሬም ላይ አንድ ምልክት አለ። ሸክሜ ከጀርባዬ በወደቀ ጊዜ ከጌታዬ ጋር በጣም የቀረቡ አገልጋዮች ከሆኑት ሰዎች አንዱ ይህን ምልክት አደረገልኝ። ደግሞም አንድ የተጠቀለለ ብራና ሰጥቶኛል። ይህንንም ማድረጉ በመንገድ ላይ እያነበብ እንደ ጽናና ነው። ወደ ሰማይቱ በር ስደርስ ይህንን የተጠቀለለ ጽሑፍ እንድሰጥህ ታዝዣለሁ፣ እንዲህ ተብሎ ተነግሮኛል። ይህንን ስታደርግ በእርግጥ ለመግባት የተፈቀደልህ መሆኑን እወቅ። የተጠቀለለው ብራና ለዚህ ምልክት እንደሆነ ተረዳ። ነገር ግን እናንተ በበሩ ስላልገባችሁ እነዚህ ነገሮች ሁሉ እንዳላገኛችሁ ይታየኛል። ለዚህ ንግግር ምንም መልስ ሳይመልሱለት እርስ በእርሳቸው ተያይተው ሳቁ። ከዚህ በኋላ ሶስቱ ሄዱ። ክርስቲያንም ቀድሞ እየሄደ ከራሱ ጋር አንዳንድ ጊዜ በመቃተት አንዳንድ ጊዜም በመጽናናት ይነጋገር ነበር። ደጋግሞም ከነዚያ ከሚያ ከሚያበሩት ሰዎች አንዱ የሰጠውን የተጠቀለለ ጽሑፍ ባነበበ ቁጥር ሰውነቱ ይታደስለት ነበር። እኔም እንዳየሁ ሶስቱ ሰዎች ችግር ወደተባለ ተራራ ስር ደረሱ። በተራራው ስርም አንድ ምንጭ ነበር። ከዚህ ቦታ ላይ ከበሩ በትክክል ከሚወጣው መንገድ በስተቀር ሁለት ሌሎች መንገዶች ነበሩ። አንደኛው መንገድ ወደ ግራ ይዞራል ሁለተኛውም ወደ ቀኝ ይዞራል። ጠባቢቱ መንገድ ግን ተራራውን በትክክል ወጣች። ይህንን ተራራ መውጣት ችግር ነበር። ክርስቲያንም ወደ ምንጩ ሄደና ሰውነቱንም ለማበረታታት ከምንጩ ጠጣ። ኢሳይያስ 49 9-11 ከጠጣም በኋላ እንዲህ እያለ ተራራውን መውጣት ጀመረ። ከፍተኛም ቢሆን ችግር ያለበት ተራራውን ልውጣ እንዳገኘ ሕይወት ችግርን ፈርቼ ከድካም ለማምለጥ የስህተትን መንገድ ለመከተል ብመርጥ እግሮቼ ተራምደው መንገድ ስጨርሱ ወደ ማዕት እንጂ ከሌላም አይደርሱ። ስለዚህ በድፍረት ችግሬን ሰላይ ደስታን እንዳገኝ ልውጣ ወደ ላይ። ሁለቱም ሰዎች ደግሞ ወደ ተራራው ስር መጡ። ግን ተራራው በጣም ዳገትማና ከፍተኛ መሆኑን አዩ። ደግሞም ሁለት ሌሎች መንገዶች አዩ። እነዚህም መንገደኞች ዞረው ክርስቲያን ከሚሄድበት መንገድ ጋር ይገናኛሉ ብለው ሲያስቡ መንገዶቹን ለመከተል ቆረጡ። አንደኛው መንገድ ፍርሃት ይባል ነበር፣ ሁለተኛው ጥፋት። አንደኛው ሰው ፍርሃት የተባለውን መንገድ ተከትሎ ሄደና ወደ አንድ ትልቅ ደን ደረሰ። ሁለተኛው ደግሞ ጥፋት የተባለውን መንገድ በቀጥታ ተከትሎ ሄደ። የጨለሙ ተራራዎች ወደ ሞሉበት ወደ አንድ ሰፊ ሜዳ ደረሰና ከዚያም ተሰናክሎ ወድቆ ሳይነሳ ቀረ። ክርስቲያን ተራራውን ሲወጣ ተመለከቱት። ቦታው ዳገት ስለነበረ ከመሮጥ መራመድ፣ ከመራመድ በእጅና በጉልበት መሄድ እንደሆነበት አየ። በተራራው አጋማሽ ላይ አንድ የሚያስደስት ማረፊያ ነበር። የደከሙ መንገደኞች እንዲያርፉበት የተራራው ጌታ ይህን ቦታ ሰራው! ክርስቲያንም ከዚህ የደረሰና ለማረፍ ተቀመጠ። የተጠቀለለውንም ብራና አውጥቶ ራሱን ለማጽናናት ያነብ ጀመር። መስቀሉ አጠገብ ቆሞ ሳለ! የተቀበለውን ልብስ ዳግመኛ ደህና አድርጎ ተመለከተው። ራሱንም እንዲህ ሲያስደስት እንቅልፍ ሸለብ አደረገው። በኋላ ግን ከባድ እንቅልፍ ያዘውና ተኘ ይህም እንቅልፍ እስኪ መሽ ድረስ ከዚያ ቦታ አዘገየው። የተጠቀለለውም ብራና ከእጅ ወደቀበት። ተኝቶም ሳለ አንድ ሰው ወደ እርሱ መጥቶ አለው፣ አንተ ሰነፍ ተነሳና ወደ ጉንዳንህ ሂድ ስራዋኔና ብልሁን ምሳሌ ስድስት ስድስት። ክርስቲያን ይህን ስሰማ ደንግጦ ተነሳና መንገዱን ቀጠለ። ወደ ተራራውም ላይ እስኪወጣ በፍጥነት ተራመደ። ክርስቲያን ወደ ተራራው ራስ ላይ ከወጣ በኋላ ሁለት ሰዎች በፍጥነት እየሮጡ ወደ እርሱ መጡ። የአንደኛው ስም ፈሪ ነበር፣ የሁለተኛውም እምነት ቢስ። ክርስቲያንም እንዲህ አላቸው፣ ጌቶች ሆይ ምን ሆናችሁ? እነሆ በስህተተኛው መንገድ ትሮጣላችሁ። ፈሪም እንዲህ ስል መለሰ። እኛ ወደ ጽዮን ተራራ እንሄድ ነበር። ያንን አስቸጋሪ ቦታ ወጣ ነው። ነገር ግን እየራቅን ስንሄድ የሚያገኘን አደጋ በዛ። ስለዚህ እንደምታየን መመለሳችን ነው እምነተ ቤስ አለ ወደፊታችን ባለው መንገድ ላይ ሁለት አንበሶች ተጋድመዋል መተኛታቸውን ወይም መንቃታቸውን ግን አናውቅም የተጠጋቸውን እንደሆነ ይበጣጥሱናል ብለን ፈራን ክርስቲያን እንድ ፈራ አደረጋችሁኝ ነገር ግን ለደህንነቴ ወዴት ልሽሽ ወደ አገሬ ቢመለስ አገሪቱ በእንስሳትና በድን ተቃጥላ በእሳትና በድን ተቃጥላ እንድጠፋ የተዘጋጀች ስለሆነች በእርግጥ እኔም እጠፋ አለሁ። ስለዚህ ወደ ሰማይቱ ከተማ ከደረስሁ ደህንነት እንደማገኝ እርግጠኛ ነኝ። ደፍሬ ወደፊት መሄድ ይገባኛል። ወደኋላ መመለስ ግን ከሞት ባስተቀር ምንም እንደማትርፍልኝ ያውቃለሁ። ወደፊት መሄድ ምንም እንኳ የሞት ፍርሃት ቢኖርበት እዚያ ቀጥሎ የዘላለም ሕይወት እንደሚገኝበት አውቃለሁና እኔ ወደፊት ፌት ይሄዳለሁ። ፈሪና ምነተቢስ ቢስ ከተራራ ወደ ታች ሮጡ። ክርስቲያን መንገዱን ወደ ላይ ቀጠለ። ነገር ግን ሁለቱ ያሉትን ነገር አስታወሰና የተቀላቀለውን ጽሁፍ የተጠቀለለውን ጽሁፍ አንብቦ ራሱን ለማጽናናት ፈለገ። ዳሩ ግን ደረቱን ቤዳብስ ብራናውን አጣ። ክርስቲያን በጣም አዘነ። የሚያደርገውንም አጣ። ስለምን ብሎም በእርሱ እየተጽናና ወደ ሰማይቱ ከተማ የሚያስገባውን የፈቃድ ወረቀቱን ስላጣ ነው። በመጨረሻም በተራራው አጠገብ በሚገኘው በማረፊያ ቦታ ውስጥ ተኝቶ እንደ ነበረ አስታወሰ። በጉልበቱም ተንበረከከና የእግዚአብሔርን ይቅርታ ለመነ። ከዚህም በኋላ ብራናውን ለመፈለግ ተመልሶ ሄደ። ነገር ግን ሲሄድ የተሰማው ሀዘን ይህ ነው ተብሎ በሰው እጅ ልጻፍ አይችልም። አንዳንድ ጊዜ ይቃትት ነበር። አንዳንድ ጊዜም ያለቅስ ነበር። አንዳንድ ጊዜም ለጥቂት ጊዜ ማረፊያ በሆነ ቦታ ላይ ሰንፎ በመተኛቱ ራሱን ይወቅስ ነበር። በፊት በመንገዱ ላይ ያጽናናውን ጽሑፍ ለማግኘት ወዲህና ወዲያ እያለ በመጣበት መንገድ ላይ ተመለሰ። እንዲህ እያደረገ ተቀምጦበትና ተኝቶበት ወደ ነበረው ቦታ አቅራቢያ ሰደረሰ። ይህን ቦታ ባየ ጊዜ የጥፋትን እንቅልፍ አስታወሰ። ሐዘኑም ከፊት ይልቅ ጸናበት። እንዲህ እያለ መንገዱን ቀጠለ። ወይኔ ምስኪን፣ ገና ቀን ሳለና ከችግር ሳልወጣ ምትኛቴ! አንደኛ ተሰሎንቄ አምስት ሰባት ስምንት ራይ ሁለት አራትና አምስት ተራ የተራራው ጌታ ለመንገደኞች መንፈስ ማበረታቻ ያዘጋጀው ቦታ እኔ ለስጋዬ መንፈላሰሻ መንበላቂያ አደረግኩት። እኔ እንዴት ያለው መከረኛ ሰው ነኝ! ስንት እርምጃዎች በከንቱ ተራመዱ። በእስራኤል ላይ የደረሰው ነገር ይህን ይመስላል። እነሱ በኃጢአታቸው ምክንያት ወደ ኤርትራ ባህር ተመለሱ። ዘሐልቁ 14 25። እኔ ራሴን ለኃጢአት እንቅልፍ ባልሰጥ ኖሮ ይህን መንገድ በደስታ አራመደው ነበር። አሁን ግን በሀዘን እራመደዋል። ባልተኛ ኖሮ አሁን ምን ያህል መንገድ ሄድ ነበር? በዚህ መንገድ ለአንድ ጊዜ ብቻ መጓዝ ይበቃኝ ነበር። አሁን ግን ሶስት ጊዜ መጓዝ አስፈለገ። ከጥቂት ጊዜ በኋላ ቀኑ ያልፋል፣ ምናልባትም ጨለማ ያገኛል። ምን ነው ባልተኛው? አሁን ክርስቲያን ወደ ማረፊያ ቦታ ስለደረሰ ተቀመጠና ለጥቂት ጊዜ አለቀሰ። በመጨረሻም ብራናውን ከመንገደኞች ወንበር ስር አየሁ። እየተንቀጠቀጠ በፍጥነት ሄደና ብራናውን አነሳ። በደረቱና በልብሱ መካከለ ኖረው ዓይኖቹን ብራናው ወዳለበት ቦታ ስለመራቸው እግዚአብሔርን አመሰገነ። ከዚያም በኋላ በደስታ አይኖቹ እንባ እያፈሰሱ መንገዱን ቀጠለ። እሱም በፍጥነት እየተራመደ ተራራውን ወጣ። ነገር ግን ወደ ተራራው ራስ ሳይደርስ ፀሐይ ጠለቀችበት። ይህ ሁኔታ የእንቅልፍን ከንቱነት እንደገና ገና አስታወሰው። ስለዚህ እንደ ገና ራሱን ያስታዘን ጀመር። እንዲህም አለ፣ አንቺ የኃጢአት እንቅልፍ በአንቺ ምክንያት በመንገዴ ላይ ጨለማ ወደቀብኝ። ፀሐይ በሌለበት ጊዜ እጓዛለሁ። የእግሮቼን መንገድ ጨለማ ይሸፍናቸዋል። የሚያስፈራ የዱርን አውሬዎች ድምፅ መስማት ግድ ሆነብኝ። እንደኛ ተሰሎንቄ አምስት ስድስትና ሰባት ለዚህ ሁሉ ምክንያት የሆነ የኃጢአት እንቅልፌ ነው። ክርስቲያን እምነተ ቢስንና ፈሪን አንበሶች እንዳስፈራሯቸው አስታወሰ። እንዲህም ስላሰበ አንበሶዎች የሚባሉትን ፈልገው በማታ ይዞራሉ በጨለማ ውስጥ እኔን ቢያገኙኝ በጣት ሰው እንዳይጥሉኝ እንዴት አድርጌ ለማምለጥ እችላለሁ እንዲህ እያለ መንገዱን ቀጠለ ክርስቲያን በስህተቱ እያዘነ ሲሄድ አይኖቹን አንስቶ ተመለከተና ወደፊቱ አንድ ያማረ አዳራሽ አየ የዚህ አዳራሽ ስም ውብ ነበር ልክ ከመንገዱ ጎን ተሰርቷል። እኔም በህልሜ እንዳየው፣ ማዕደሪያ ለማግኘት ክርስቲያን በፍጥነት ወደ አዳራሹ ተጠጋ። ጥቂትም መንገድ ከሄደ በኋላ ወደ አንድ ጠባብ መንገድ ገባ። ይህ መንገድ ከእስረኛው ቤት የሁለት ደቂቃ መንገድ ያህል ይርቅ ነበር። ክርስቲያንም በመንገዱ ላይ ሲሄድ ትክ ብሎ ተመለከተና ወደፊቱ ሁለት አንበሶች አየ። በልቡም እንዲህ አለ። እምነተ ብስንና ፈሪን እንዲመልሱ ያደረጋቸው አደጋ እነሆ ለእኔ ይታየኛ። አንበሶቹም በሰንሰለት ታስረው ነበር። ክርስቲያን ግን ሰንሰለቶቹን አላየም። አሁን ክርስቲያን ፈራና፣ ወደፊቱ ከሞት በቀር ምንም ሌላ ነገር ስላልታየው የእምነተ ብስንና ፈሪን ተከትሎ ለመመለስ አሰበ። ዳሩ ግን ትጉህ የተባለ በረኛ ክርስቲያን እንደ ቆመና ልመለስ እንደ ፈለገ ባየ ጊዜ እንዲህ ስል ጮኸና ጠራው። አይልህትን እንድህ እንዲሆን ነውኔ ማርቆስ አራት አርባ አንበሶችን አትፍራ። እነሱ ታስረዋል። እዚህም የተቀመጡት እምነት ያላቸውን ለመፈተን እምነት የሌላቸውን ለመግለጽ ነው። በመንገዱ መካከል ብትራመድ ምንም ጉዳት አያገኝም። እኔም እንዳየው ክርስቲያን አንበሶቹን ፈርቶ እየተንቀጠቀጠ ሄደ፣ ነገር ግን የበረኛውን ምክር በሙሉ ልቡ ተቀበለው። ስለዚህ አንበሶቹ አገሱበት እንጂ ምንም አልጎዱትም። ክርስቲያንም በእጁ አጨበጨበና በረኛ ወደ ነበረበት በር ሄዶ ቆመ፣ እንዲህም ብሎ ጠየቀ። ጌታ ሆይ ይህ ምን ቤት ነው ለዛሬ ሌሊት ከዚህ ማደር ይፈቀድልኝ ይሆን